Voice of America. የኬንያ መንግስት ሕገወጥ ናቸው በሚላቸው ግንባታዎች ላይ እየወሰደ ያለውን እርምጃ አይሲጄ ተብሎ የሚታወቀው ዓለም አቀፍ የሕግ ባለሙያዎች ቡድን አውግዟል። የድርጅቱ የኬንያ ቅርንጫፍ ኃላፊ ኮልቪን ሙጌኒ ዛሬ በሰጡት ጋዜጣዊ መግለጫ መንግሥት ሕገወጥ የሚላቸውን ሕንፃዎች ሲያፈርስ የሀገሪቱን ሕግ በጠበቀ ሁኔታ አይደለም ሲሉም ከሰዋል። ዳዊት ገልሞ ከናይሮቢ አጭር ዘገባ ይዟል። ባለፈው አብ ላይ መጨረሻ ነበር የኬንያ መንግስት በናይሮቢ በሕገወጥ ቦታ የተገነቡ ከአራት ሺህ በላይ ሕንፃዎች እንዲፈርሱ ትእዛዝ አስተላለፈው። በዚህም የኬንያ አካባቢ ጥበቃ ባለስልጣን ህገ ወጥ ቦታ ተገንብተዋል የተባሉ ሕንፃዎችን ማፍረስ መጀመሩ ታውቀዋል። ነገር ግን ሕንፃዎቹን የማፍረስ ተግባር በአንዳንድ ቦታዎች ሕግን በማካከል መልኩ አይደለም ሲሉ የሕንፃ ባለቤቶች ቅሬታ ያቀርባሉ። ራሚስ ቻንድራ ጎቬ እንደሚባሉ አንድ በናይሮቢ የሚገኝ የገበያ ማዕከል ባለቤት መንግስት እርምጃውን ሲወስድ ሕግና ስርዓትን መከተል አለበት ብለዋል እዚህ ያለነው ህግን ጠንቅቀን የምናውቅንን፣ አድራጎቱ መፈጸም ያለበት ህጋዊና ሙያዊ በሆነ አግባብ ነው። ይህን ተከትሎ ነው የዓለም አቀፍ የሕግ ምሁራን ኮሚሽን ኬንያ ቅርንጫፍ ዛሬ መግለጫ ያወጣው። ኮሚሽኑ በመግለጫው ሁኔታው ህግን በተከተለ መልኩ አይደለም ሲል ተችቶታል። ኬቪን ሙጌኒ የዓለም አቀፍ የሕግ ምሁራን ኮሚሽን ኬንያ ቅርንጫፍ ሊቀመንበር ናቸው። በመንግሥት የሚፈጸሙ ማንኛቸውም ክንዋኔዎች ሕገ መንግሥቱን የተከተሉ መሆን አለባቸው። ግልጽነትና ትክክለኛ መዋቅር ሊኖራቸው ይገባል። ዓለም አቀፍ የሕግ ባለሙያዎች ኮሚሽን በመንግሥት የሚፈጸሙ ማንኛቸውንም የሕግ ጥሰቶች ይቃወማል። በዚህም መንግሥት በማው ደን ውስጥ ይኖሩ በነበሩ ማኅበረሰቦች ላይ በናይሮቢ ዝቅተኛ ገቢ ያላቸው ነዋሪዎች መኖሪያ ሰፈር ላይና አሁን ደግሞ በህንፃ ባለቤቶች ላይ እያደረሰ ያለውን ሕግን ያልተከተሉ እርምጃዎች ያወግዛል። ዓለም አቀፍ የሕግ ባለሙያዎች ኮሚሽን በሕገ ወጥ መንገድ የተወሰደ ማንኛውም የሕዝብ መሬት ፖሊሲ ወጥቶለት ሕግን በተከተለ አግባብ መመለስ እንዳለበት ያምናል። ሚስተር ሙጌኒ ኮሚሽኑ መንግስት በሕገ ወጥ መልክ የተወሰዱ መሬቶችን ለማስመለስ እያደረገ ያለውን ጥረት አድንቀው፣ ነገር ግን በአፈጻጸም ላይ የመሬት ፖሊሲውንና የአገሪቱን ሕግ ጥሰዋል ሲሉ አክለው ተናግረዋል። በናይሮቢ እንዲፈርሱ ትእዛዝ የተላለፈባቸው ህንፃዎች በከተማዋ ባሉ ወንዞች ዳር ተጠግተው የተገነቡ ህንፃዎችና በመሰረተ ልማት መስመር ላይ የተገነቡ መሆናቸውም ታውቋል። ለአሜሪካ ድምጽ ገለሞዳዊት ከናይሮቢ